የባህል መድረክ በሳዑዲ አረቢያ ሪያድ ከተማ የሚኖሩ የስልጤ ብሔረሰብ አባላት ያቋቋሙት የአገር ሽማግሌዎች ምክር ቤት በብሔረሰቡ መካከል የሚከሰቱ ችግሮችን በመፍታት እርቀ ሰላም እያወረደ ነው። ሽማግሌዎች ምክር ቤቱ በወረዳ በዞንና በበላይ ጠባቂ ሽማግሌዎች የተዋቀረ ነው። በሪያድ የሚኖረው አብዛኛው የስልጤ ብሔረሰብ አባል ዘመናዊ የሚባለው የፍትህ ስርዓት አንድም በቀላሉ ተደራሽ ባለመሆኑ ሁለትም ከውስብስብነቱ አንጻር ባህላዊውን የዳኝነት ስርዓት መርጧል። በተለይ በገንዘብ መካድም ሆነ በትዳር መካከል በሚደርስባቸው በደሎች የተማረሩ ሴቶች ባህላዊው የሽምግልና ስርዓት ፍትህ እያስገኘላቸው መሆኑን የሽምግልና ምክር ቤት አባላቱ ይናገራሉ። የዛሬው የባህል አምዳችን ባህል ባህር ተሻግሮ በሰው ሀገር ላይ የተከታይ ህዝቦችንም ሆነ የተወላጆቹን ማኅበራዊ ፍትህ ለማስፈን የሚጫወተውን ሚና እንቃኛለን። የስልጤ ዞን በማዕከላዊ ኢትዮጵያ በደቡብ ክልል ይገኛል። በሳዑዲ አረቢያም በርካታ የብሔረሰቡ አባላት ይኖራሉ። ብሔረሰቡ በአብዛኛው በንግድ ሥራ ነው የሚተዳደረው። አኗኗራቸውም የተቀራረበ፣ እርስ በርስ የሚያስተሳስሯቸው ድርና ማጎች፣ እቁብና እድሮች የጠበቁ ናቸው። የሪያድ ስልጤዎች እርስ በርሳቸውም ሆነ ከሌሎች ብሔረሰቦች ጋር በሚያጋጥሟቸው የዕለት ግጭቶችንም ሆነ ገንዘብ ነክ የሆኑ አለመግባባቶችን በባህላቸው መሠረት እያከሙና እየፈወሱ ናቸው። ሪያድ የሚኖሩ ስልጤዎች ከየተወለዱባቸው ስምንቱም ወረዳዎች ነዋሪነታቸው እዚሁ ሪያድ የሆነ አምስት አምስት የአገር ሽማግሌዎች መርጠው አርባ አምስት የሽማግሌዎች ምክር ቤት ሰይመዋል። ክሶቹም ሆኑ ሌሎች አቤቱታዎች መጀመሪያ በወረዳ ደረጃ በተዋቀሩት አምስት ሽማግሌዎች ይታያሉ። አብዛኞቹም ጉዳዮች በዚሁ ደረጃ እልባት ያገኛሉ። በወረዳ ደረጃ እልባት ያላገኙት ደግሞ አርባ አምስት ሽማግሌዎች በሚሰየሙበት የዞን ምክር ቤት ይታያል። በአርባ አምስት የሽማግሌዎች ምክር ቤት መፍትሄ ያላገኙ ጉዳዮች ወደ አምስቱ የብሔረሰቡ የበላይ ጠባቂ ሽማግሌዎች ይመራሉ። ተከሳሾች ሆኑ ተበዳዮች የግባኝ ማለት ከፈለጉም ለበላይ ጠባቂ ሽማግሌዎቹ ነው የሚያቀርቡት። ኢማም ዑመር ኡስማን ወይንም በስፋት በሚታወቁበት አቡ ፉአድ አንጋፋ ሽማግሌ የጉባኤው መስራችም የበላይ ጠባቂው ምክር ቤትም አባል ናቸው። ባህላዊውን የሽምግልና ስርዓት ባህር አሻግረው እዚህ ሳዑዲ አረቢያ ለምን እንዳመጡት ይናገራሉ። አባው ሲተርዱ ችግር ብልሃት ይፈጥራል እንደሚባለው ያሉት፣ የመንግስት ተቋማት የፍትህ ተቋማት ቢኖሩም እዚ የእኛ ህብረተሰብ መቶ በመቶ ሊጠቀምባቸው አይችልም፣ በተለያየ ምክንያት። ይሄውም የቋንቋ ችግር አለ። በአንደኛ ደረጃ ይሄ ሰው ሀገር ነው፣ ቋንቋ የተለየ ነው ከኛ ህብረተሰብ። ሌላው የዚህ ሀገር መኖር ፍቃድ ችግር አለ። በተለያየ ምክንያት የህጉን ቦታ ሄዶ ሲበደል አቤቱታ የማቅረብ ችሎታ የለውም። በዚህ የተነሳ ይበደላል። ማን ነው የሚበድለው? በአንደኛ ደረጃ ጉልበተኛ ደካማውን ይበድላል። በሁለተኛ ደረጃ ያመነው እንደ ጓደኛም እንደ ዘመድም እንደ ምሳሌ ለመጥቀስ ገንዘብ አምቶ ያስቀምጥበታል። ገንዘቡን በአግባቡ አይመልስም። እቁብ ይገባል። የቁቡን ገንዘብ በአግባቡ አይሰጠውም። ሴቶች በተለይ አረብ ቤት ሰርቶ ለፍቶ ደክሞ አምትቶ በአንዱ ላይ ያስቀምጣሉ። ጀማ ተብሎ ቤት ተከራይቶ ያስቀምጧቸዋል። ከዛ በኋላ ገንዘባቸው አደራ አስቀምጦ ከሆነ አይሰጧቸውም። አቤቱታ የት ሄዶ አቤት ማለት እንደሚችሉ አያቁም። ጉልበተኞችና አጥፊዎች ደግሞ አሉ። ሆን ብሎ የሚያጠፉ አሉ። ሆን ብሎ ሳይሆን ደግሞ በአጋጣሚ ገንዘብ ይዙና ገንዘብ ይጠፋባቸዋል በነሱ? ይህን ገንዘባቸውን አስተካክሎ ለሰዎች ያለማመለስ ነገር ይኖራል። ባልና ምስት፣ ትዳር መካከል ያለ አግባብ ይደረጋል። እንዲህ ስንል ጥቂት ሰዎች ናቸው ወንጀለኞቹ። አብዛኛው ስልጤ ህዝብ ንጹህ ነው፣ ጥሩ ህዝብ ነው። ጥቂቶች አሉ። ለምሳሌ ሰውየው ይቸገራል፣ ዝም ብሎ ይቀመጣል፣ ስራ አይኖረውም። እሳ በአረብ ቤት ምታ ገንዘብ ስጠዋለች፣ ባስ ይገዛል፣ ሱቅ ይከፍታል፣ ምን ያደረጋል። ከዛም በኋላ ሌላ ምስት ያገባና እሷን አባሮ ከቤት ያስወጣታል። አገር ላኩልሽ መሬት ገዛሁልሽ፣ ምድሪ እሽ ይልና ከዛም በኋላ እሷ ለማንም መንገር አትችልም። ማልቀስ ብቻ ነው። በዛ በሽተኛ ሁኔታ ትቀራለች። ሄዳ ችግሯን የምትነግረው አካል አልነበረም። እነዚህ እነዚህ ችግሮች መላ እንድንዘይድ፣ ዘዴ እንድንዘይድ አስገደዱን። ጉዳዮች በተለያዩ መንገድ ነው ወደ ሽምግልናው ጉባኤ የሚመጡት። በቀጥታ በከሳሽ አማካኝነት ከሚመጡ ክሶች በተጨማሪ ከኢትዮጵያ ኤምባሲ ወደ ሽምግልና ጉባኤው የሚመሩ አቤቱታዎችም ያጋጥማሉ። ሽማግሌዎቹ ጉባኤ ራሱም ወደ ጉዳዮች የሄደባቸው ጊዜዎች አሉ። አበጋዝ አንዋር ሻፊ የሽምግልናው ጉባኤ ሊቀመንበር ናቸው። የአንድ ጉዳይ ቶሎ ተፈጸመ ከተባለ በአንድ ቀን ያልቃል በጣም ዘገየ ሲባል ደግሞ አንድ ጉዳይ ለምሳሌ ሶስት ስብሰባ አራት ስብሰባ ይወስዳል። የገንዘብ ጉዳዮች ከሆኑ ብዙ አያነታርኩም ወይም ብዙ ጊዜን አይወስዱም። ተደጋጋሚ ሶስት አራት አምስት ስብሰባን አይጠይቁም። ለምን ታቀርባለ? ታከሳሽና ተከሳሽን አቅርበ የከሳሽን የተከሳሽን ቃል እንሰማለን። ከዛ በኋላ መረጃውን እንጠይቀዋለን። ከዛ በኋላ በዚህ አይነት መልኩ ስለሆነ ትንሽ እነሱ ቀለል ይላሉ፣ ጊዜ ይቆጥባሉ። ብዙ ጊዜ ደግሞ ጊዜ የሚወስዱብን በእኛ የትዳር ጉዳይ ነው። በተለይ በቅርቡ በስራ ቦታ ላይ በኦሮሞ ብሔረሰብ አባላትና በስልጤዎች ዘንድ በተነሳ ጠብ ከኦሮሞቹ ወገን የተወሰኑ ይጎዳሉ። የሳውዲ ፖሊስ በጉዳዩ ገብቶ የተጎዱት ወደ ሐኪም ቤት ጉዳት አድራሾቹም ወደ እስር ቤት ይወሰዳሉ። በድርጊቱ የተቆጡት ኦሮሞዎች በሪያድ የሚገኙ ስልጤዎችንም ሆነ የንግድ ተቋሞቻቸውን ለማጥቃት ይንቀሳቀሳሉ። የሽምግልና ጉባኤው ሊቀመንበር አበጋዝ አንዋር ሻፊ ከኦሮሞዎቹ ጋር የተነሳው ጠብ ሽማግሌ ባይገባበት ኖሮ አደጋው የከፋ የሆን እንደነበር ይገልጻሉ። ስራ ቦታ የነበረውን ጸብ ቀጥታ ወዴት ይዞት መጡ? ወደ ሰፈር ወደ መንፉሃ ይዞት መጡ። ወደ መንፉሃ ይዞት መጥተው አጠቃላይ ይሄ ስልጤ ድርጅት ነው ከተባለ መንገድ ላይ የሚያውቁትን ይሄ ስልጤ ነው ከተባለ እያሳደዱ ሁሉ በዱላ ድርጅትን እያዘጉ እንደዚህ አይነት ችግሮች ተፈጠሩ ማለት ነው። ከዛ ልጆች ታስረዋል፣ ግማሹ ተደብድቦ ሐኪም ቤት ገብተዋል። በዚህን ሰዓት ቀጥታ ይህ ሽማግሌ ተሰባስቦ ከኦሮሞ ብሔረሰብ አሉ የሚባሉ ሽማግሌዎችን በማሰባሰብ ይህን ጉዳይ ተያዘ ማለት ነው በመደራደርና በሽምግልና በማየት ይህን ጉዳይ ሁሉ አስታርቆ ፍርድ ቤት ፖሊስ የያዘውን ጉዳይ ሄዶ እንዲሳፈሩ የተወሰነባቸው ልጆች ነበሩ። አስታርቀን እናመጣለን ብሎ ከፍርድ ቤት አስወጥቶ ትኬት የተቆረጠላቸው ሊሳፈሩ የተፈረደባቸውን ልጆች አስመልሶ አስታርቆ፣ ለነዛ ለተጎዱ አካሎች ደግሞ ቅጣትን ወስኖ መጨረሻ ላይ እንደውም ያ የተቆረጠውንም የቅጣት ገንዘብ የኦሮሞ ብሔረሰብ አንቀበልም፣ ይሄን ነበር በቃ እኛ የናንተን ደህንነታችሁን ሰላማዊ ሰው መሆናችሁን ተረድተናል። እንደውም በዚህ አጋጣሚ ምን ተደረገ ማስታውሰው፣ እንደውም የኦሮሞ ብሔረሰብና የስልጤ ብሔረሰብ የራሱ የሆነ እንደውም አንድ ደንብ አስቀምጦ ተነሳ። በስልጤ ዞን የዳሎቻ ወረዳ ተወላጆች በሆኑ የሪያድ ነዋሪዎች መካከል በፌስቡክ ላይ ተፈጸመ በተባለ የስም ማጥፋት ተግባር ከፍተኛ ጸብ ተነስቶ ጉዳዩም በሳውዲ የደህንነት መስሪያ ቤት ዘንድ ተይዘው እያለ ተበዳይነን በሚሉ ቤተሰቦችና በዳይ በተባሉ ቤተሰቦች መካከል ከፍተኛ ግጭት ተፈጥሮ ነበር። ጦጹም ከሪያድ አልፎ ሀገር ቤት ዳሎቻ ወረዳ ላይ ተጻራሪ ቤተሰቦች ለጠብ በሚጋበዙበት ሰዓት አሁንም የሽማግሌዎች ጉባኤ ቀን ከሌት በስረ ነገሩ ላይ በመምከር ውሳኔ በማስተላለፍ በሪያድም ሆነ በሀገር ቤት የተፈጠረውን ችግር እልባት ሰጥተዋል። አጥፊዎችም ካሳ እንዲከፍሉ አድርገው እርቀ ሰላም አውርደዋል። አበጋዝ አንዋር ሻፊ አስታውሳለሁኝ አዳር ኢሻ ሰላት ሰግደን ወይም ከምሽቱ ሁለት ሰዓት የተጀመረ ስብሰባ አድሮ ከንጋቱ አራት ሰዓት አዳሮ ሙሉ ማለት ነው። እዛው ታደረ ከንጋቱ አራት ሰዓት ድረስ። ያ ሆኖ ሆኖ አልሐምዱሊላህ አላኩል ያህል ያው ጉዳዩ መጨረሻ ላይ ሰላም ሰፈነ። የሽምግልና ጉባኤው ከተቋቋመ ወዲህ ለውጥ አለ ወይ? ኢማም ዑመር ኡስማን አደራውን የሚቀማ የነበረ ሁሉ በህዝብ ፊት አደባባይ ወጥቼ ልጋለጽ ነኝ፣ በስልጤ ህዝብ ሸንጎ ወጥቼ ልጋለጽ ነኝ በማለት ከማድረግ ተቆጥቧል። አብዛኛው የተደረገውም ደግሞ እዛው በጎረቤት የአካባቢ ሽንጎም በላ የአካባቢ በቤተ ዘመድ ጉባኤ በጓደኛ በምን እየፈቱ ብቻ እዛ አታውጪኝ ብቻ እዛ አታውጣኝ፣ አታዋርደኝ፣ ሕዝብ ፊት አልታይ እየተባለ ነገሮች ብዙ ብዙ ብዙ ለውጥ አሳይተዋል። ይህ አካሄድ እጅግ በጣም ስኬታማ የሆነ አካሄድ እናንተም ኪሳለው፣ ብሩንም በተባለው ቀን አገባለው ፈርማለሁ፣ በስማትም አደርጋለሁ አለ። እጅ እግሩን ሰጠ። ለእንደዚህ ያለ ሰው ዱአ ማድረግ አያስፈልግም። ለሽምግልናው ጉባኤ ጥሪ መልካም ምላሽ የማይሰጥ ለውሳኔዎችም አልገዛ ያለ በዳይነቱ የተረጋገጠና በእንቢተኛነቱ የጸና ግለሰብ ጉዳዩ ለኢትዮጵያ ኤምባሲ ለስልጤ ዞን ጽህፈት ቤትና ሀገር ቤት ላሉ ቤተሰቦች በዳይነቱም ሆነ እንቢተኛነቱ ተገልጾ ይተላለፋል። በሚተኛነቱ እየጸናም ከብሔረሰቡ ሽማግሌዎች ውግዘትና እርግማን ይጠብቀዋል። ይህንን የሚፈቅድ ማንም የብሔረሰቡ አባል እንደማይኖር አብዛኞቹ ይስማማሉ። በሪያድ የስልጤ ብሔረሰብ ባህላዊ የሽምግልና ጉባኤ ከተቋቋመ ጀምሮ ለበርካታ ችግሮች እልባት ከመስጠቱም በላይ በመኖሩ ብቻ ለተጎጂዎች ታላቅ ተስፋ ለጉልበተኞችና ለሕገወጦች ደግሞ ማስፈራሪያና አደብ ማስገዣ ሆኗል። እኔ በታደምኩበት አንድ የሽምግልና ምሽት ከረጅም ሙግትና ክርክር በኋላ ፍርድ ሲሰጥ አስተውያለሁ። ብስምላህ ራህማን ራሂም ቀን 0222017 በሪያድ ስልጤ የሽምግልና የሰላም የእርቅ ጉባኤ የመስማማት ውል ስምምነት ይላል። ተከሳሽ አቶ መሀመድ ባዴ ሀሰን የኢቃማ ቁጥር እንደዚህ እንደዚህ፣ በሪያድ ነዋሪ የሆነ ከላይ የተከሰሰበትን በብድር መልክ የወሰደው የአቶ ረሻድ ሱልጣን ባዴ 16 ሺ የሳውዲ ሪያል እንዳለበት ሙሉ በሙሉ አምነዋል። ነገር ግን ካለበት ችግር አንጻር ይህን ገንዘብ በሶስት ወር ውስጥ ከፍሎ እንዲጨርስ እና የመጀመሪያውን 6 ሺ በ01 03 2017 ቀሪውን 10 ሺ ሪያር ደግሞ በየወሩ ከፍሎ እንዲጨርስ ሽማንግሌ ወስኗል። በዚህ መሰረት ተከሳሽ አቶ መሀመድ ባዴ ሀሰን ከላይ የተወሰነበትን ውሳኔ ተቀብለዋል። መቀበሉንም በፍርማው አረጋግጠዋል። የሽምግልና ጉባኤው አባላት ህዝባቸውን ከማገልገላቸው በላይ የሚያረካቸው ምንም ነገር እንደሌለ ይናገራሉ። የቤተሰባቸውን ጊዜ፣ ገንዘባቸውንም ሆነ ማንነታቸውን ሰውተው ለማምጣት የሚተጉት ፍትሕ ሰፍኖ ማየታቸው፣ የዚህም ሂደት አካል በመሆናቸው በገንዘብ የማይተመን እርካታና ደስታን እንደሚያገኙ ይናገራሉ። እርካታው ከዚህም በላይ ታላቅ መንፈሳዊ ፋይዳ አለው። አቶ ሙዘሚል ሼክ አደም የሽምግልና ጉባኤው ምክትል ሊቀመንበር ናቸው። ከደስታው በላይ ከአላህ ከፈጣሪ የምመኘው ነገር ምን አለ? ይህንን ስራ በጥሩ ተቀብሎ ለኋላው ቤቴ ሊያስቀምጥልኝ እማጸናለው፣ ድ አደርጋለው። ከዛ ውጭ ደግሞ በጣም ደስ የሚለኝ ነገር ይሄቴ ምንም ምንም ምንም ተጠያቂ ያልነበራት የምትሄድበት ያልነበራት እህቴ መታ እኛ ጋር ስታለቅስ ሁላችንም ነው የምናለቅሰው። ሁላችንም በጣም የሚሰማኝ ሞራን በዛኔ ውስጧ ታፍኖ የነበረውን ነገር እኛ ጋር መታ አውጥታው ስታለቅስ ሁሉም ተነስቶ ቆሞ ከሷ ጋር ያለቀሰ ጊዜ ያለኝ ደስታ በምንም አይነት ምንም ነገር ባገኘ ያንን ደስታ ሊገልጸው አልችልም። ፍትህ ፈልገው ወደ ሽምግልና ጉባኤ አቤቱታቸውን ካሰሙት መካከል የተወሰኑትን አነጋግሬ ያለው

ተደይን አላ ዲና በአተም አሰ አተ ሰግት አውጣ ባህል ተበዳይን ሲክስ ስብራትን ሲጠግን ባየሁበት በዚሁ ጉባኤ ከሳሽም ተከሳሽም ምርቃት አግኝተዋል። ከሳሽም ጽናቱን ፈጣሪ እንዲያላብሰው፣ ተከሳሽም ዕዳውን በአግባቡ ለመክፈልና የሽማግሌዎችን ቃል እንዲያከብር አላህ ይረዳው ዘንድ ከፍተኛ ዱዓ ተደርጎላቸዋል። የክስ ሂደቱም ሆነ ውሳኔዎቹ በዳይን ከመቅጣትና ተበዳይን ከመካስ በዘለለ ጠብን ከልብ ውስጥ በማድረግ በቀልን የማያስፋፉ ውሳኔዎችን ለመታዘብ ችያለሁ ዘመናዊ የሚባለው የፍትሕ ስርዓት በቀላሉ የማይጠግናቸው ወይም እንደ ተሰበሩ የሚተዋቸው ማኅበራዊ ግንኙነቶች በባህላዊው የፍትሕ ሥርዓት ሙሉ በሙሉ ወይንም በአብዛኛው የሚጠገኑበት ጊዜ ያመዝናል ዘመናዊ የፍትሕ ስርዓት አጥፊን ከመቅጣት ባለፈ ለሚኖረው ቀጣይ ማኅበራዊ ግንኙነት ይህ ነው የሚባል መፍትሔ ሲያስቀምጥ አይስተዋልም። ባህላዊው የፍትሕ ስርዓት ግን ቂምን ከልብ ማድረቅን ጨምሮ የተዋቀረ ስርዓት ነው። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ ne <laughs> davra